ላለፉት አምስት ቀናት በድሬዳዋ የዕለት ተዕለት እንቅስቃሴዎችን አስቁሞ የሰነበተው ተቃውሞ አብቅቶ ዛሬ ከተማይቱ ተረጋግታ መዋሏ ተዘገበ። የአስተዳደሩ ኮሚሽን ጉዳዮች ቢሮ የከተማዋን ጸጥታ የማስከበሩ ስራ ከትላንት አምሻሽ አንስቶ የምስራቅ እዝ ጠቅላይ መምሪያ በበላይነት እንዲመራው መወሰኑን ገልጧል። የአስተዳደሩ ፖሊስ ኮሚሽን በተለይ ለአሜሪካ ድምፅ በሰጠው መግለጫ እንዳመለከተው በተቃውሞ እንቅስቃሴው የተወሰነ ንብረት ከመውደሙና ሶስት ሰዎች ከመ ስላቸው ባሻገር ሰላማዊ ነበር ብሏል። ለዝርዝሩ አዲስ ቸኮል ከድሬዳዋ የእግዚአብሔር አብ ታቦት ሲገባ ባልታወቁ ሰዎች ድንጋይ መወርወሩን በመቃወም የተጀመረውና መልኩን የቀየረው የድሬዳዋ የተቃውሞ እንቅስቃሴ ዛሬ በስድስተኛ ቀኑ መረጋጋት ታይቶበታል። ተዘጋግተው የነበሩ መንገዶች ለትራፊክ ክፍት የሆኑ ሲሆን የከተማዊ ንግድ እንቅስቃሴም የቀድሞ መልኩን ይዟል። እስከ ትላንትና ድረስ የከተማዋን ጸጥታ የማስከበሩ እንቅስቃሴ በአስተዳደሩ ፖሊስና ፌዴራል ፖሊስ አቅም ሊረጋገጥ እንዳልተቻለ የአስተዳደሩ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቀ ያስታፈሰ ገልጸዋል። ከትላንትና ማታ ጀምሮ አጠቃላይ የከተማውን ሰላም ከማረጋገጥ እና ወደ ሰላማዊ እንቅስቃሴ ከተማው የሚገባበት ስልጭ ሁኔታ እንዲፈጠር የጸጥታውን የማስፈን ስራ እና የጸጥታ ስራዎች በተመለከተ የምስራቅ እዝ መከላከያ ሰራዊት በበላይነት ተረክቦት የክልሉና ኤርትራ ፖሊስን በአቀናጀ መልኩ ስራ እንዲሰራ ነው የተወሰነው። ትላንት ማምሻውን በመከላከያ ሚኒስቴር የምስራቅ እዝ ጠቅላይ መምሪያ ባወጣው መግለጫም በመልካም አስተዳደር ጉድለት ስም የሕዝብ ሰላማዊ ኑሮ እየታወከ እንደሚገኝ፣ የመልካም አስተዳደር ጉድለት ግን የሚፈታው በአመፅና በነውጥ ሳይሆን በውይይት እንደሆነ ገልጾ በተቃውሞ እንቅስቃሴው የተሳተፉትም በሕዝብ ላይ ለተፈጠረው ችግር ይቅርታ ጠይቀው የዘጉትን መንገድ እንዲከፍቱ አሳስቧል። ተባባሪዎቹ ችግር ከከተማ አስተዳደርና ከበላይ አካል ጋር በመወያየት የሚፈታ ነው ያለው የምስራቅ መግለጫ የትኛውንም ሁከትና ብጥብጥ እንዳይፈጠር አሳስቦ ይህ ባይሆንና ሁከትና ነውጥ እንፈጥራለን የሚል አካል ቢኖር ጸጥታውን ለማስከበር ለህግ የበላይነት መከበር ሲባል አስፈላጊውን እርምጃ የምንወስድ መሆኑን እንገልጻለን የሚል ጠንከር ያለ መግለጫ አውጥቶ ነበር። ዛሬ ጠዋትን በከተማ በመዘዋወር በድምጽ ማጉያ ይሄው ማሳሰቢያ በተደጋጋሚ ሲሰማ ነበር። ትናንትናና ከዚያ በፊት ተዘግተው የነበሩ መንገዶችና የንግድ ተቋማትም ተከፍተው ከተማዋ የተለመደ እንቅስቃሴ ዋን ዛሬ ጀምራለች። ከሶስት ቀን በፊት የእግዚአብሔር ሀብ ታቦት ሲገባ ምዕመናን ላይ ጥቃት ያደረሱና እንዲደርስ ያስተባበሩትን ጨምሮ 84 ሰዎች በቁጥጥር ስር መዋላቸውን አስተዳደሩ ገልጾ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ለኝ ድሬዳዋ